በፖለቲካ ልዩነት ከአስራ ስምንት ዓመታት በፊት ከህወሀት ወጥተው የነበሩ የቀድሞ የፓርቲው መሪዎች ዕውቅና ተሰጥቷቸዋል። ለመሪዎቹ ዕውቅና የተሰጣቸው የትግራይ ክልል ነጋዴዎችና አምራቾች ባዘጋጁት መድረክ ላይ መሆኑን ሙሉ ጌታ አጽበሀ ከመቀሌ ዘግቧል። ተጨማሪ አለው። የህዝባዊ ወያነ ሐርነት ትግራይ 44ተኛ ዓመት ምስረታ በዓል ምክንያት በማድረግ በትናንትናው ዕለት በተካሄደው የእናመሰግናለን የእውቅና መድረክ ከፓርቲው በ1993 ዓ ም በፖለቲካ ልዩነት የወጡ አመራሮችም እውቅና የሰጠ ነበር። ከ18 ዓመታት በፊት ከህወሀት ከወጡ አመራሮች መካከል አቶ ገብሩ አስራት ለህዝብ መታገላችን በህዝብ የሚታወቅ ነው ብለው በጋራ የካቲት 11 ማክበራችንም ጥሩ ጅምር ነው ሲሉ ገልጸዋል። የካቲት በዓል ነው። የትግራይ ህዝብ ያደረገው ትክል የሚዘክርበት ቀን ነው። ይሄ ነገር አሁን በመድረክ ሆነ እንጂ ሁል ጊዜ ስናከብረው የቆየ ጉዳይ ነው። ሆኖም ዛሬ በጋራ የተለያየ አመለካከት ያላቸው የፖለቲካ ፓርቲዎች አባላት ጭምር በጋራ የሚያደርጉት ስለሆነ ይሄ ጉዳይ ትንሽ ለየት ያደርገዋል። በእኔ አስተያየት ይሄ ጉዳይ ከ18 ዓመትም በፊትም ሊደረግ ይችል የነበረ ሆኖ ይሰማኛል። የሁሉም በዓል መሆን ሲገባው የአንድ ድርጅት ያውም የህወሓት በዓል ነው ተብሎ ይወሰድ ስለነበር ለህወሀት የፕሮፓጋንዳ መሳሪያነት ጥቅም ሲውል ነበር። አሁን ይሄ የማስቀረት ጅምር ነው። ኔትናር ጄኔራል ጻድቃን ገብረትንሳኤ በበኩላቸው ይህ መድረክ መዘጋጀቱ የሀሳብ ልዩነት የማስተናገድ ባህላችን እያደገ መምጣቱ የሚያመላክት ነውና ደስ ብሎኛል ሲሉ ተናግረዋል። ደስ ብሎኛል፣ ደስ ያለኝም ከህብረተሰባችን እየበሰለ ማቾር እያደረገ የሄደ ያለ መሆኑ በውስጥ ያለውን ችግር ተቻችለን ሀሳባችንን በሰላማዊ መንገድ እየፈታን ሀገራችን የምታድግበት ከመንግስታችን የሚከበርበት ህብረተሰባችን በሰላም የሚኖርበት ሁኔታ እንፍጠር እያለ እንዳለ አድርጌ ነው የማስበው። የጋራ ያሳለፍናቸው ታሪክ አለን። በዚህ ዕለትም በጋራ ሰማዕታት እንድንዘክር ይጠቅማል ያሉት ደግሞ አቶ ስዬ አብርሃ ናቸው። የህዝብ ስሜት ተጎድተ የማለዘብ የማቀራረብ ነገር ሲመጣ አንድነት ኢትዮጵያ ኢትዮጵያንም ያጠናክራል። ኢትዮጵያን በጎ አስተዋጽኦ ይኖራል። በትግራይ ብቻ አንወስነው ነው የሚለው የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው መድረኩ ከመዘጋጀቱ በፊት በግላቸው ከፓርቲው ከወጡት ታጋዮች ጋር እንደተወያዩ ተናግረው እንደዚህ አይነት መድረክ የክልሉ ነጋዴዎች ማዘጋጀታቸውን አድንቀዋል። ድንገት የተፈጠረ ጌርና ክንወስደ የብልና ድንገት የተፈጠረ ተደርጎ ሊወሰድ አይገባም። እንደ ፓርቲም የመቀያየምና መራራቅ ፖለቲካ ሊቀር እንደሚገባ ተነጋግረናል። ግን ደግሞ በዚህ ጉዳይ ህዝብ ገብቶበት የተካሄደ በመሆኑም በጣም ተደስቻለሁ። በየካቲት 11 መካሄዱም ደግሞ ታሪካዊ ያደርገዋል ነው ያሉት። የእውቅና መድረኩ በትግራይ ነጋዴዎችና አምራቾች ማህበር እየተዘጋጀ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።